ዕውቁ የዘመናዊና ባህላዊ ሰዓሊ እና መምህር አለ ፈለገ ሰላም በዘጠና ሦስት ዘመናቸው በሐምሌ አራት ቀን ከዚህ ዓለም በሞት ተለይተዋል። አያታቸው እንዲሁ ሰዓሊ የነበሩ አለቃ ኅሩይ ልጄ ፈለገ ሰላም አልሞተም በማለት አለ ብለው ስም አወጡላቸው። አለ ፈለገ ሰላም ተባሉ። ለታሪክ ማኅደራቸው መረዳት እንደተቻለው በባህል የአብነት ትምህርት ቤት ከዚያም ዘመናዊውን በተፈሪ መኮንን ቀጥሎ በተግባረ እድ በማሽነሪ ዘርፍ እየተማሩ ሳሉ ንጉሱ አጼ ኃይለ ሥላሴ በድንገት ለጉብኝት በትምህርት ቤቱ እንደ ገቡ በአለፈለገ ሰላም የተሳሉትን አይተው ችሎታቸውን በማጤን ወደ ውጭ ሀገር ሄደው እንዲማሩ አደረጉ። በዩኤስ አሜሪካ ሺካጎ ዩኒቨርሲቲ ተመርቀው በጀርመን፣ ፈረንሳይ እና ግሪክ በመዘዋወር ልምድ አካብተዋል። በኢትዮጵያ የመጀመሪያ የሆነውን የአዲስ አበባን የሥነ ጥበብ ትምህርት ቤት መሠረቱ። ለአስራ ስድስት ዓመታት በመምህርነትና በዳይሬክተርነት መርተዋል። የቀብሩ ሥነ ሥርዓት ወደ ደብረ ሊባኖስ ገዳም ከመከናወኑ ቀደም ሲል በአዲስ አበባ ጸብዓወተ ቅዱስ ሥላሴ ካቴድራል ወዳጅ ዘመድ በተገኙበት ሥርዓተ ጸሎቱ ተከናውኗል። ተማሪዎቻቸው ከነበሩትና በቅርብ ከሚያውቋቸው ሰዓሊዎች በተከታታይ እሰየ ገብረ ምህድን እና ዘሪሁን የትም ጌታ በትውስታ እንግዲህ፣ የጠበቅነው ነገር ነው። ብዙ ጊዜ ታመው ቆይተዋል። ከ2006 ጀምረን ተከታትለናል። እሸቱ ጥሩነ አስናቀ እና ዜና አስፋው አብረው አስታመዋል። ሁላችንም አስታመም፣ ይሄ ደረሰ። አለፈለገ ሰላም በሀያኛው ክፍለ ዘመን የስነ ጥበብ ታሪካችን ግንባር ቀደምና ልህ ከሚባሉት የአዲስ ዘመን መሪዎች ናቸው። ከእሳቸው ቀደም ብለው የነበሩ ስ ሊያስተማሩ ቢኖሩም እንዳለ በስነ ጥበብ በኩል የተሰለፈ ግንባር ቀደም መምህር ለማግኘት በጣም ከባድ ነው። ይህ አንደኛ ክፍለ ዘመን የስነ ጥበብ ታሪክ የሚያጠቃልለው ያለ ፈለገ ሰላም አስተዋጽኦ ነው ብዬ ነው ማምነው። በየቤተ ክህነቱ በየግለሰቡ በሚዚየሞች ኮሌክሽን ተቀምጠዋል። ውጭ አገር ድረስ ስራዎቻቸው አሉና ምንጊዜም ሕያው ነው የሚሆኑት አለ አንደኛ ትምህርት ቤቱ ፈጣሪ አድራጊ ናቸው እና ይሄ ሁሉ ሰዓሊ በሳቸው። ይሄ ትምህርት ቤት ባይኖር ኖሮ እኛ ሁሉ ሜዳ ላይ ቀርተን ነበር እ አቶ አለ ነገር ብዙ ነገር ነው የሚሰሩት። እና እኛ ያፈሩ ሰው ናቸው። መጀመሪያ ጊዜ ጃ ነው ግን ሁሉ አስፈቅደው በኋላ ቦታ ሁሉ ተፈልጎ እዚህ ምንል ትምህርት ቤት ጀርባ ያለበት ቦታ ላይ እንዲመሰረት ተደረገ። ከተመሰረት ገ በኋላ እሳቸው የትምህርት ቤቱ ርዕሰ መምህር ሆነው ለብዙ ጊዜ አገልግለዋል። እና ካገለግሉም በኋላ ይኸው እንደምታየው በየጊዜው ጭራሽ ወደ ሌላ አይነት ቴክኖሎጂ ሁሉ እየተዛወረ ትምህርት ቤቱ አሁን የፊል በየዓይነቱ እና ይህን ሁሉ እያደገ ነው፣ እና በጣም የሚያስደስት ነገር ነው። መሞት አይቀርም። እሳቸው ትልቅ አባታችን ናቸው። ጌታቸው ተድላይ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።